ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭቱ የዛሬ ቅዳሜ ግንቦት 26 2009 ዓ ም ፕሮግራሙን ጀመረ። መሰረቱን ቶሮንቶ ካናዳ ያደረገ ኮሚኒቲ ብሪጅ ወይም የማህበረሰብ ድልድይ የተባለ ስብስብ በፖለቲካ ምክንያቶች የተለያዩ የኢትዮጵያ ማህበረሰቦችን አቀራርቦ ለማወያየት ያደረገውን ጥረት ተከትሎ ያሰናዳ ነው። የጥያቄ መልስ ዝግጅት አለን፤ ከዜና በኋላ ይቀርባል። እስከ ዛሬ ድረስ በሰላም የተደረገ መገንጠል ጥያቄ የለ፣ የጦርነት ወይንም ደግሞ የሀገር የመፍረስ ሂደት ነው። ቼኮዝሎቫኪያን አይተናል፣ በሰላም የተለያዩ ይሄ ግን የፖለቲካ ፖዚሽን ነው። በነገራችን ላይ ዳንኤል እያልክ ያለኸው ቼኮስሎቫኪያ ላይ የሆነው ወይም ደግሞ ሌሎች ይሄ በፖለቲካ ኃይል ሊሆን የሚችል ነገር ነው የሚለው ነገር እና ይሄ ነገር እንደ መብት በዓለም አቀፍ ሕግም በህገ መንግስት ደረጃም ሊኖሩ አይችልም የሚሉት የተለያዩ ነገሮች ናቸው። የህግ ባለሙያው አቶ ዳንኤል ጥላሁንና የዓለም አቀፍ ሕግና የሰብአዊ መብቶች መምህሩ ዶክተር አወል ቃሲም አለው ናቸው የሰማችኋቸው። ከዜናው ቀጥሎ ይመለሳሉ። የማስተናግዳችሁ ቆንጂት ታየ ነኝ። የሙዚቃ ቃናም ተቀናብሯል ብርሃን ኃይሉ ፕሮግራማችንን ታቀናብርልናለች። እስከ ምሽቱ አራት ሰዓት ከእኛ ጋር እንድትቆዩ እንጋብዛለን። አሁን የሰዓቱን የዓለም ዜና እናሰማ። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ ከርቲስ በአይነም በስቱዲዮ መሳሪያዎች ላይ አብሮኝ ይገኛል። አሳሳቢ የፖለቲካ ታሪክ ያላት የደቡባዊ አፍሪቃዊቱ ሀገር ሌሶቶ ዜጎች ዛሬ ድምፅ ሲሰጡ ውለዋል። በምርጫ ጣቢያዎች ላይ ጠመንጃ የታጠቁ ወታደሮች ከድምፅ መስጫዎች ጀርባ ሲንጎራደዱ መታየታቸው የምርጫ ባለስልጣናትና የፖለቲከኞችን ቅሬታ ማጫሩ ተነግሯል። የተቃዋሚው ኤቢሲ በሚል ምኅጻር የሚጠራው መላ ባሶቶ ጉባኤ ፓርቲ ቃል አቀባይ ከቪኦኤ ጋር ባደረጉት ቃለምልልስ አንዳች የጸጥታ ስጋት በሌለበት ሰው ዲሞክራሲያዊ መብቱን በሰላማዊ ሁኔታ ተግባራዊ እያደረገ ባለባቸው ምርጫ ጣቢያዎች ላይ የወታደሮች ሙሉ ትጥቅ አንግበው መንጎራደድ ሰውን ለማሸማቀቅ የታሰበ ነው ብለዋል። የዛሬ 30 ዓመት የተካሄደን የመንግሥት ግልበጣ የመሩት ወታደሮች ባለፉት 17 ዓመታት ውስጥ በርካታ የፖለቲካ እንቅስቃሴዎች ውስጥ አልቃ የገቡ ሲሆን ለሁለት ዓመታት በጠቅላይ ሚኒስትርነት ያገለገሉትን የኤቢሲ መሪ ቶም ታምባኔን የዛሬ ሶስት ዓመት ከስልጣን አስወግደው ከሀገር እንዲወጡ አድርገዋቸዋል። የብሔራዊው የምርጫ ኮሚሽን ኃላፊ ዋና ከተማይቱ ማሴሩ ላይ ለቪኦኤ በሰጡት ቃል እርሳቸውም በወታደሮቹ ምርጫ ጣቢያዎች ላይ መገኘት ስጋት ያደረባቸው መሆኑንና ሁኔታውን ለታዛቢዎች ማሳ እንዳሳወቃቸውም ተናግረዋል። የባህሬን የውጭ ጉዳይ ሚኒስትር የትዊተር አካውንት በኢንተርኔት ሰርጎ ገቦች መጠለፉን የሀገሪቱ የውጭ ጉዳይ ሚኒስቴር መስሪያ ቤት አስታወቀ። አጥቂዎቹ በውጭ ጉዳይ ሚኒስትር ሼክ ካሊድ ቢን አህመድ አልከሊፋ አካውንት ላይ ማስፈራሪያዎችና ስድቦችን የያዙ የቪዲዮ መልእክቶችን አስፍረዋል። ለጥቃቱ ኃላፊነት የወሰደ አካል ባይኖርም ከቪኦ ከይቅርታ ከሺአ ታጣቂዎች ጋር የተያያዘ ሊሆን እንደሚችል ተነግሯል። የዛሬ ስድስት ዓመት የአረብ አብዮት ሲቀጣጠል መንግስቱ ነፃ ምርጫ እንዲያደርጉ የጠየቁ ተቃዋሚዎችን የመበተን እርምጃ ከወሰደ ወዲህ ሀገሪቱ በውጥረት ውስጥ እንደምትገኝ ይታወቃል። ባህሬን የዩናይትድ ስቴትስ ባህር ኃይል አምስተኛ እዝ መደብና የእንግሊዝ ባህር ኃይልም አዲስ ሰፈር እየገነባ ያለባት ሀገር ነች። እስላማዊ መንግስት ቡድን ዋና ከተማ ዓይናት የሚላትን ራቃን ለመያዝ በዩናይትድ ስቴትስ የሚደገፉ ወታደራዊ ኃይሎች ሶሪያ ውስጥ ጥቃት ለመክፈት እየተዘጋጁ መሆናቸው ተገለጸ። ከተማይቱን በሶስት ኪሎ ሜትር ርቀት መክበባቸው የተነገረው የጥምረቱ ኃይሎች ጥቃቱን በጥቂት ቀናት ውስጥ እንደሚከፍቱ የሶሪያ ኩርዶች ሚሊሺያ ቡድን ዋይ ፒጂ ባላል በምህጻር ቃል አቀባይ ኑሪ ማሕሙድ ዛሬ አስታውቀዋል። ቻይና የሰሜን ኮሪያን ጉዳይ በተመለከተ ከዓለም አቀፉ ማህበረሰብ ጋር ለመስራት እያደረገች ያለችውን ጥረት በአድናቆት የገለጹት የዩናይትድ ስቴትስ መከላከያ ሚኒስትር ጄምስ ማቲስ በሌላ በኩል ደግሞ በደቡብ ቻይና ባህር ውስጥ ቤጂንግ እያካሄደች ያለችውን ወታደራዊ ሰፈራ አውግዘዋል። የመከላከያ ሚኒስትሩ ሲንጋፖር ውስጥ ሻንግሪላ ላይ እየተካሄደ ባለው የዩናይትድ ስቴትስ እስያ የጸጥታ ምክክር ጉባኤ ላይ ቻይና በሰው ሰራሽ ደሴቶቹ ላይ ወታደራዊ ኃይሎቿንና ትጥቅ ማስፈሯ ተቀባይነት የሌላው የሌለው አድራጎት ነው ብለዋል። በመጨረሻም ቀድሞ የኢትዮጵያ እግር ኳስ ብሔራዊ ቡድን እንዲሁም የቡና የመድንና የቅዱስ ጊዮርጊስ ክለቦች ተሰላፊ የነበረው አሰግድ ተስፋዬ በድንገት ዛሬ ሕይወቱ አልፏል። እስክንድር ፍሬውን መስመር ላይ ይዣዋለሁ። እንደምናመሸ እስክንድር እንደምናመሸህ ሰለሞን፣ እግዚአብሔር ይመስገን። የደረሰ መረጃ ያገኘው ካለ እስኪ ንገረኝ ሰለሞን። አንተም እንዳልከው የቀድሞው የቡና የመድንና የቅዱስ ጊዮርጊስ ክለቦች እንደዚሁም የኢትዮጵያ ብሔራዊ እግር ኳስ ቡድን ተጫዋች አሰግድ ተስፋዬ ዛሬ ረፋዱ ላይ በድንገተኛ ሁኔታ ከዚህ ዓለም በሞት ተለይቷል። በተለየ የእግር ኳስ ተሰጥኦ በተለይ ለኢትዮጵያ ቡና በተጫወተበት ወቅት ከተለያዩ የአፍሪካ ክለቦች ጋር በተደረጉ ጨዋታዎች ባሳየው ብቃት የሚታወቀው አሰግድ ሕይወቱ ያለፈው የሚወደውን እግር ኳስ ልምምድ ሰርቶ እንደጨረሰ መሆኑ ተገልጿል። የቅርብ ጓደኛው የሆነው የቀድሞው የንግድ ባንክ ተጫዋች ሸዋረጋ ደስታ እንደገለጸልኝ አሰግድ የቀበሌ ሀያ ሶስት ሜዳ በሚባለው ላይ ዛሬ ጠዋት ልምምድ ሰርቷል። ሻወር ወስዶ ከጨረሰ በኋላ ግን ራሱን መሳቱንና መውደቁን ነው ሸዋረጋ ያስረዳው። የሞቱ ምክንያት ምን እንደሆነ ለማወቅ ግን የሆስፒታል መረጃ እየተጠበቀ መሆኑንም ገልጿል። ሰለሞን ወዲያ ወደ ሆስፒታል ተወሰደ ወይስ እንደወደቀ ነው ህይወቱ ያለፈው? እዛው ሻወር ከወሰደ በኋላ በወደቀበት ስፍራ ነው ህይወቱ ያለፈው። ነገር ግን አጠቃላይ ሁኔታውን ለማወቅ የሆስፒታል መረጃ እየተጠበቀ መሆኑ ነው እየተገለጸ ያለው። ሰለሞን የት ሆስፒታል ነው ያለው? አስከሬኑ በዳግማዊ ምኒልክ ሆስፒታል እንደሚገኝ ነው እየተገለጸው የቀብር ስነስርዓቱንም በተመለከተ የትና መቼ እንደሚፈጸም ገና አለመወሰኑን ነው ጓደኞቹ እየገለጹ ያሉት። እንግዲህ አሰግድ እንደምታውቀው ወደ አዲስ አበባ ከመምጣቱ በፊት ከድሬዳዋ የተገኘ ተጫዋች ነው። የቀብር ስነስርዓቱም በድሬዳዋ ወይስ በአዲስ አበባ ይሁን የሚሉ ውይይቶች እንዳሉ ነው እየተገለጸ ያለው። እስክንድር መቼም አንተ ከስፖርቱ አካባቢ አትጠፋም፣ በተለይ ከእግር ኳስ አካባቢ እና በግል ታውቀው ነበረ አሰግድን። ሰለሞን አዎ፣ አሰግድን በቅርብ የማወቅ እድል ነበረኝ። ከእግር ኳስ ችሎታው በተጨማሪ ኳስ ከመታወቁ በተጨማሪ አሰግድ በትህትናው እና በጨዋታ አዋቂነቱም ይታወሳል። ሰለሞን፣ በአንድ ወቅት እንዲያውም በአንድ ጓደኛችን መኪና ውስጥ ቁጭ ባልንበት ወቅት እንዲሁ የተለያዩ የቀድሞ ዜማዎችን ያንጎራጉሩ ነበር እና እኔ በአጋጣሚ የቀረስኳቸው ነበረ። አሁን እንዲያውም ማለፉን ስሰማ ይሄንን ዜማ እያዳመጥኩት ነበር፣ በዛን ሰዓት መኪና ውስጥ የቀረስኩትን ማለት ነው። እስቲ

እስክንድር አመሰግናለሁ ለዘገባው። አሰግድ በቅርቡ ትዳር መስርቶ አንድ ልጅ አፍርቷል። እስክንድር የፊታችን ከነገ በስቲያ ያሰኞ በስፖርት ዝግጅት ላይ ዘርዘር ያለ ዘገባ ይዞ ይመለሳል። የዜናው ሰዓት አበቃ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ወደ ቆንጂት ልመልሳችሁ። ጤና ይስጥልኝ። የዓለም ዜናዎቹን አድምጠናል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሄርስ በ25 ሜትር ባንድ በ12110 በ12140 ኪሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ግንቦት 26 ምሽት ፕሮግራማችን ነው። አሁን ለጥያቄው መልስ ከአሁን ቀደም ካቀረብነው የጥያቄዎ መልስ ዝግጅት ተከታይ ነው። የዛሬው ርዕሳችን መሰረቱን ቶሮንቶ ካናዳ ያደረገ ኮሚኒቲ ብሪጅ ወይም የማህበረሰብ ድልድይ የተባለ ስብስብ በፖለቲካ ምክንያቶች የተለያዩ የኢትዮጵያ ማህበረሰቦችን አቀራርቦ ለማወያየት ያደረገውን ጥረት ተከትሎ ሁለት ተሳታፊዎችን ማቅረባችን ይታወሳል። በዛሬው ሁለተኛው ክፍል ዝግጅት በቋንቋ ላይ በተመሰረተው ፌዴራሊዝም ወይም በማንነት ላይ በተመሰረተ አስተሳሰብ ላይ ይወያያሉ። ተሳታፊዎች በቶሮንቶ የህግ ባለሙያ አቶ ዳንኤል ጥላሁንና በለንደን ኬሊ ዩኒቨርሲቲ የህግና የሰብአዊ መብቶች መምህር ዶክተር አወል አሎ እንዲሁም የማህበረሰብ ድልድይ መስራችና ሊቀመንበር አቶ ዩሱፍ ኡመር ናቸው። የአድማጮችን ጥያቄ ለተወያዮች የምታቀርበው ትዝታ በላቸው ነች። በመጀመሪያ ማየት ያለብን በዓለም ላይ በዚህ በቋንቋ ላይ የተመሰረተ የፖለቲካ ስርዓት ካቋቋሙ ሀገሮች መካከል እስከዛሬ ድረስ ይህን የፖለቲካ ስርዓት ለብቸኛ በሆነ መንገድ ይዛ የቆየችው እንደ ብቻ ነች። ምስራቅ አውሮፓ የተደረገው ሙከራ በሙሉ በምስራቅ አውሮፓ የነበሩት እነዚህ ሀገሮች በማፈራረስ ነው የተጠናቀቀው። በአፍሪካ ውስጥ የተደረጉ ሙከራ ውስጥ በሙሉ ሊባይ ተደርጓል፣ በኋላ ተመልሰዋል። ይሄ ጥንስ ሀሳቡ በውስጡ ካዘለው ተቃር ነው እና ከሚያመጣው የፖለቲካ አስተሳሰብ ሁሉ ነገር የብሄል ጥያቄ እንዲሆን ያደርገዋል። ተራ ያስተዳደር ጥያቄ የራሱ ወደ ብሄል ጥያቄነት ይቀየራል በየትኛውም በየትኛውም ሁኔታ ጥርት ያለ የቋንቋ ተናጋሪዎች ድንበር ኖሮ አያውቀውም። ህዝብ ተንቀሳቃሽ ነው፣ ከአንድ ቦታ ወደ አንድ ቦታ ይሄዳል። ስለዚህ ይሄ የፖለቲካ ስርዓት በውስጡ የድንበር ግጭቶችን አዝሎ የሚሄድ ነው። ሌላው ነገር ደግሞ የመገንጠል ጥያቄ ወር ያዘሉ ሁኔታዎች ያሉ እንደሆነ በብሔር ላይ የተመሰረተ የፖለቲካ ሁኔታ ር አስተዳደር የፈጠር ወር ያለ እንደሆነ ይህን መገንጠል እንቅስቃሴ ሀብት ሰጥቶ የፖለቲካ ተቀባይነት ልጅት መቼም ተግባራዊ እንዲሆን የሚያደርግ የሚገፋፋ በመሆኑ አደገኛ ሊሆን ይችላል። ነገር ግን እና ደግሞ በጎ ነገሮችም አሉት። ግጭቶችን ይፈታል። የቋንቋ ተናጋሪው የተለያዩ ማህበረሰቦች በአካባቢያቸው ራሳቸው እንዲያስተዳድሩ ባላቸው ማንነታቸው እንዲያሳድጉ የጋራ የሆነ ደግሞ አገሪቱ ስሆኑ የሚመለከት ማንነት እንዲያሳድጉ የሚያደርግን ይህን እድል የሚፈጥር ሁኔታ አለው። እነዚህ ሁለት ነገሮች በውስጡ ያለውን አደገኛነት እና የሚያመጣውን ደግሞ ሰላምን የማምጣት እድል የመፍጠር ሁኔታ ከግምት በማስገባት ሁለቱን ያቀላቀለ የፖለቲካ አስተሳሰብ ያስፈልጋል። ይህን እንደ ምሳሌ አድርገን የምንወስደው እንደሆነ ህንድ ነው። ህንድ ከሌሎች ፌዴራል አስተዳደሮች ህገ መንግስቱን በጥልቀት ስናየው በዓለም ላይ ካሉ ፌዴሬሽኖች በሙሉ የተለየ ፌዴሬሽን ነው። ይሄ የሆነበት ዋናው ምክንያትም በቋንቋ ላይ የተመሰረተ መንግስት ስርአትን ሲቀበሉ አደገኛነቱን ግምት በማስገባት ይህን አደገኛነቱን የሚያስቀሩ ኤለመንቶች በውስጡ እንዲኖሩ ለማድረግ ለረጅም ጊዜ ተጠንቶ የተሰራበት በመሆኑ ከረጅም ጊዜ በኋላ ህንድ ውስጥ የነበረው የመገንጠል ጥያቄዎችም በዲሞክራሲያዊ ሂደት ፈጥቷል። ነገር ግን የመገንጠል ጥያቄ ወይም ደግሞ ትንሽ ያያዘ የብሔረሰቡ መብት እስከ መገንጠል የሚለው ነገር በምስራቅ አውሮፓ የተጀመረ ይሄ የስታሊናዊ አስተሳሰብ ነው። በአንዳንድ ህገ መንግስቶች ውስጥም ተካቷል። ነገር ግን ራስን የማስተዳደር መብት፣ የራስን እድል በራስ የሚወስን መብት እስከ መገንጠል የሚለው የህግ ጽንሰ ሀሳብ አይደለም። መገንጠል የፖለቲካ እንጂ የህግ ጉዳይ አይደለም። እሺ፣ አመሰግናለሁ። እዚህ ላይ ዩሱፍ የሚያክሉት አለ። እሺ፣ ቀደም ብሎ ባነሳሽው በተለይ ከሁለቱም የተወለዱ በሚለው ላይ ትንሽ የራሴንም ኤክስፒሪየንስ የራሴን ልምድ ማካፈል ወዳለው ከህብረተሰቡ ጋር። እኔ አባቴ በእድሜው ትልቁ ነው ነው የወለደኝ። አባቴን ጓደኛ ነበረው እና ይሄ ታሪክ በጣም ኢምፖርታንት ይመስለኛል። ለዚህ ነው ማንሳው። አባቴ በጋማ ንግድ ነው በጋማ ከብት እስከ ምጽዋ አዲስ አበባ ይነግዱ ነበረ። ጓደኛ ነበራቸው አቶ ወንድሙ መኮንን የሚባሉ የደብረ ታቦር ሰው። አባቴ ሀገሩ ቢቸና ነው። ረዥም ጊዜ ነው የሚሄዱት እና እነዚህ ሰዎች አባቴ ራመዳን ሲጾም ወንድሙ መኮንን አብሮ ይጾሙ ነበር። በኩዳዴ ጾም ደግሞ አባቴ አብሮ ይጾም ነበር። እንደዚህ እያሉ የኢሉባቦር ክፍለ ሀገር ይመጡና ኮሮማ ለተለያዩ ለዚህ ነብር ቆዳ በሚል መጥቶ አባቴ እዛ ይቀራል ወንድሜን እዚህ በረሀት ሂጄ ይሄዳለሁ ብሎ ሁለቱም እዛ ኑሮ እኛን ደግሞ እናቴ ኦሮሞ ናት አግብተው እኛን ወልደው ወደ ሀገራቸው ሳይመለሱ አብሮ ተከባብረው ኑሮ ሞቱ። ይሄ ከሁለት ህብረተሰብ የተፈጠረው የተወለዱ እንዴት ይታያል በሚለው በጣም የሚያስቸጋሪ የሚሆነው ይሄ ነው። አብዛኛው ህዝብ ሪል ማን በዲኤንኤ ኦሮሞ ነኝ። እኔ አሁን ኦሮሞ ነኝ። ኦሮሞነቴን እንጂ ያደርጋለሁ። ዲቦ እጫወታለሁ። ልጆቼም እንዲያውቁ ፈልጋለሁ አማርኛም እንዲያውቁ ፈልጋለሁ። ሁለቱም ቋንቋ ነው በጣም የምኮራበት። ህብረተሰቡም በዛ አኳያ እንዲያይ፣ ትልቁ ችግር የሆነው ችግራችን በጋራ ስለምናስብና የራሳችን ኢንዲፔንደንት ውሳኔ ስለማንወስን ወደፊት መተን ኖ ማለት ስለ ፖለቲሻኖችም ይሄን ለሚያደርጉት ስለማንችል ነው። ያን ግን ሰብረን መውጣት ያንን ባህል ሰብረን መውጣት መቻል አለብን። ያው ርቀን ወደዚህ ወደ ኮንስቲቲዩሽን ወደ ሌላ ቦታ ሳንሄድ ከመጀመሪያው ህብረተሰቡን አብረን አገናኝተን መነጋገር መቻል ይገነጠላለሁ ብለው ያንን ጥያቄ ማድረስ የሚያደርጉት እኮ መነጋገር ካለ ቁጭ ብለን መነጋገር ከቻለን መድረክ ከፈጠርን ሁሉም ይፈታል። ዋናው መነጋገር መቻል ነው። አሁን የጠፋው እሱን ነው እኛ የምንፈልገው። እሺ አንድ ሁለት ረጃጅም ጥያቄዎች አሉ። ለዶክተር አወል አሎ ነው የመጡት። ጥያቄዎቹን አቀርባለሁ። መሰረት ተሰማ ይባላሉ። ይህን ጥያቄ ለዶክተር አወል ጠይቁልኝ ነው ያሉት። ብዙ ኢትዮጵያዊ በይበልጥም ብዙ ኦሮሞዎች እሳቸው ወያኔ ነው የሚሉት በመንግስት አገዛዝ በእስር እየተሰቃዩ እየተደበደቡ፣ በአደባባይ እየተገደሉ፣ ከሀገር እየተሰደዱ ነው። ይህን ግፍ ለማቆም ኢትዮጵያዊ ሁሉ በቋንቋና በጎሳ ሳይለያይ መተባበርና ለህግ የበላይነትና ፍትህ ለሰፈነባት አገር መታገል ሲገባው በኦኤምኤን በተደጋጋሚ የሚቀርቡ የኦሮሞ ህዝብ መብት ተከላካይ ነን የሚሉ ወገኖች ህዝብን የሚያራርቅና ጥላቻን የሚሰብክ ስራ እየሰሩ ነው። እነዚህ ሰዎች አዘወትረው ይህን ይሉናል ይሉና የሚከተሉትን ኢትዮጵያዊነት የሚባል ነገር ጭራሽ የለም። ከኦሮሞ ውጭ ያለው የአዲስ አበባ ነዋሪ መጤ ነው። ኦሮሞ በሚኒሊክ ቅኝ ግዛት ተገዝቷል። ነጻ መውጣት መገንጠል አለበት። ኢትዮጵያ መፍረስ አለባት። የአድዋ ድል ለኦሮሞ ምኑም አይደለም። አምስት ሚሊዮን ህዝብ ባልነበረባት ኢትዮጵያ ሚኒሊክ አምስት ሚሊዮን ኦሮሞ ጨፍጭፏል፣ ወዘተ ይሉናል እና የዚህን አይነቱን ንግግርና አደገኛ ቅስቀሳ የኦሮሞን ህዝብ ከሚጠቅመው ይልቅ በሌላው ኢትዮጵያዊ በጥርጣሬ እንዲታይ ለማድረግና የመንግስትን የግፍ አገዛዝ ለማራዘም አይረዳም ወይ ይላሉ። መሰረት ተሰማ ይባላሉ። ተመሳሳይ ጥያቄ አለ። እኚህ ደግሞ ከኬንያ ነው የላኩልን። ገነቱ ጀረንኖ ነው ባላለሁ ነው የሚሉት። በኢትዮጵያዊነት መከፋፈል የመነጨው አንድም መንግስት በዘረጋው የፌዴራሊዝም ስርዓት ነው። ይህን አላብራራም ታውቃላችሁ ይላሉ። ሌላው ጥቂት አክራሪ ብሔርተኛ የፖለቲካ ድርጅቶች ናቸው። ለምሳሌ ያህል የኦሮሞን ህዝብ ከኢትዮጵያ ለመለየት የፖለቲካ ተቀባይነት ለማግኘት አጼ ምኒልክን ኦሮሞን ጨፈጨፈ፣ ገደለ የሚል አስተሳሰብ የሚበትኑት የኦሮሞ ተወላጆች ናቸው። ለምሳሌ ሚኒሊክ ኦሮሞን ብቻ አልነበረም ወላይታን፣ ጌዴኦን፣ ሌሎችን ጎድቶ ይሆናል። እነዚህ ብሔሮች ግን ለኢትዮጵያ መጥፋት አንድ አቀንቃኝ ከውስጣቸው አልወጣም። ኦሮሞዎች ለምንድን ነው ይህን የሚያደርጉት ይላሉ ዶክተር አወላለው ለዚህ አይነት ታሪካዊ ጉዳዮች ላይ ወይም ደግሞ የተወሰኑ ግለሰቦች ግሩፖች እንደዚህ አይነት አመለካከት ይዘዋል። እዛ ላይ ምን ትላለህ ለሚለው ለዛ መልስ የለኝም። እኔ የማንንም አመለካከት ኮንፈርም ለማድረግ ወይንም ደግሞ ለመኮነን አይደለም። እኔ የምንቀሳቀሰው፣ መሰረታዊው ነጥብ ግን ምንድን ነው? ከነዚህ ጥያቄዎች በስተጀርባ ያለው መሰረታዊ ፍሬ ነገር አንድ ኢትዮጵያን የምንገነዘብበት መንገድ አለ ይሄ መንገድ በአብዛኛው ማለት ነው ከኢትዮጵያዊ ማንነት ውጪ ሌሎች ማንነቶችን አይቀበልም። ከነዚህ ማንነቶች ጋር በተያያዘ የሚነሱ አርቲኩሌት የሚደረጉ ፖለቲካዊ አመለካከቶችን፣ ታሪካዊ ፋክቶችን ያለመቀበል ሁኔታ አለ ነው በአብዛኛው ይህን ያህል ሰው ተገድሏል፣ ያን ያህል ሰው ተገድሏል፣ ይሄ ነገር ልክ አይደለም፣ በዚህ ዘመን ይህን ያህል ሰውም አልነበረም የሚባሉ ነገሮች አሉ። እኔ የታሪክ ምሁርም አደለውም፣ ይሄንን ነገር አላጠናውም። ግን ትልቁ እሹ እሱ አይደለም። ትልቁ እሹ ህዝቦች የሚያነሱትን ጥያቄ እንደ ፖለቲካዊ ጥያቄ ሪኮግናይዝ አድርጎ መቀበል የመቻል ያለመቻል ጉዳይ ነው። እኔን እሷ እንደዛ አርጌ ነው ወስደው ኦሮሚያ ውስጥ መገንጠል የሚለውን ፖለቲካዊ አመለካከት የሚያራምዱ ሰዎች አሉ። አይንክ ይሄ መካድ የለበትም። ግልጽ የሆነ እንትን ነው። እንደዛ አይነት እምነት ያላቸው ሰዎች አሉ። ይህን እምነት መያዝ ግን ችግር ተደርጎ መታየት ያለበት አይመስለኝም። እኔ ሰዎች መብት አላቸው፣ እንደዛ አይነት መብት ለመያዝ አንዳንዶቻችን የኦሮሞ ሕዝብ ጥቅም የቅርብ ጊዜ ብቻ ሳይሆን ኢንድ ሎንግ ተርም የተሻለ ሊከበር የሚችለው ዴሞክራቲክ የሆነች ኢትዮጵያ ውስጥ ኦሮሞ ከቁጥሩ ጋር ከጂኦግራፊው ጋር የሚሄድ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ሀይል ሲኖረው ነው ብለን የምናምን ሰዎች ነሰሰሪ። ይሄ የኢትዮጵያዊነት የሌላውን ኢትዮጵያዊነት አመለካከት ስለምንቀበል አይደለም። ኢትዮጵያ የሚለው ጽንሰ ሀሳብ ራዲካሊ ትራንስፎርም መደረግ መቻል አለበት። ራዲካሊ ትራንስፎርም በሆነ አይዲያ ኦፍ ኢትዮጵያዊነት ብቻ ነው ሁሉንም ያካተተ ሊሉ ፈልገው ነው። ራዲካሊ ትራንስፎርም ሲያረግ አሁን ያለችዋ ኢትዮጵያ እኮ ማንነቷ ምንድን ነው መገለጫዎቿ ምንድን ነው ብለን በምናይበት ጊዜ አብዛኛው ሰው እኮ እዛ ውስጥ ራሱን አያይም። መቀየር ያለበት የምንለው ነገር አዲስቷ ኢትዮጵያ ሁሉንም ብሄር ብሄረሰቦች ማንጸባረቅ መቻል አለበት የደቡብ ህዝቦች እንደው አንዳንድ ጊዜ በተለይም በቅርብ ጊዜ ለይስሙላ ያህል ቱሪዝም ማራመጃ ኢትዮጵያ እንደዚህ አይነት ሀገር ነች ለማለት ትንሽ አንዳንድ ጊዜ ማሳየት ካልሆነ በስተቀር እንጂ እኮ ሁላችንም እናውቃለን እንደ ኢትዮጵያዊ አይደለም የሚታዩት የጋምቤላ እንደ ኢትዮጵያዊ አይደለም የሚታየው ኦሮሞም እ ሶማሌም እንደዛው ምን መደረግ አለበት የሚለው ላይ ቢያተኩሩልኝ ምን መደረግ አለበት ታዲያ መድረግ ያለበት ይህንን አይነት ኢትዮጵያዊነት ተቀበሉ የሚለውን ነገር ትተን ግለሰቦች እንደ ግለሰብም እንደ ግሩፕም የሚያራምዱትን ፖለቲካዊ ጥያቄ እንደ ፖለቲካዊ ጥያቄ ማክበር መቻል አለብን። እንደ ፖለቲካዊ ጥያቄ እኛ ስለምንወደው ብቻ አይደለም። እኛ ባንወደውም እንዳመለካከት ማክበር መቻል አለብን። ዲስሚስ ማድረግ አይኖርብንም። ያንን የምናደርግ ከሆነ አትሊስት የሆነ ፓዝዌይ ልንሄድበት የምንችልበት አቅጣጫ ማየት እንችላለን። አንድ ቀደም ብሎ ዳንኤል ወዳነሳው ነገር መመለስ ፈልጋለሁ። ይሄ ከማንነት ጋር ተያይዞ ማንነት ተፈጥሯዊ አይደለም፣ አማራነት ወይም ኦሮሞነት የሚባል ነገር የለም፣ ማንነት ኢትዮጵያዊነትንም ጨምሮ በማህበራዊ ታሪካዊ ሂደት የሚፈጠር ነው ያለው ነገር አለ። አይ ቲንክ ጽንሰ ሀሳብ ደረጃ እንደዚህ አይነት ማንነቶች የሉም የሚለው ነገር ትክክል አይመስለኝም። ኢትዮጵያዊነት፣ ኦሮሞነት በታሪክ ሂደት ባህላዊና ማህበራዊ በሆኑ ኢንተራክሽንስ ግንኙነቶች የተፈጠረ ማንነት ነው። የህዝቦች ኤክስፒሪየንስን የሚገልጽ ማንነት ነው። ማለት የለም ማለት አይደለም። አንድ ነገር ለመኖር ተፈጥሯዊ መሆን መቻል የለበትም። ሪያሊቲ የምንለው ነገር በአብዛኛው በፖለቲካዊና በባህላዊ ሂደት የሚፈጠር ነገር ነው። ይሄ ማለት የለም ማለት አይደለም። ሰዎች እንደዛ ነው ራሳቸውን ኤክስፒሪየንስ የሚያደርጉት እንደዛ ነው ራሳቸውን ፐርሲቭ የሚያደርጉት ሪያሊቲ እሱ ነው። ከዛ ውጪ ሪያሊቲ የለም። ስለዚህ የለም የሚለው ነገር አይ ቲንክ ከጽንሰ ሀሳብ ደረጃም ልክ አይመስለኝም። አንድ ነገር ሶሻሊ ኮንስትራክት ነው ስንል የለም ማለታችን አይደለም አለ ነገር ግን ተፈጥሮአዊ ይሄ ማቴሪያሊቲ የለውም ማለት ነው እንጂ፣ ኤግዚስት አያደርግም ማለት አይደለም። ሌላው ከመገንጠል ጋር በተያያዘ ሕገ መንግስታዊ ጽንሰ ሃሳብ አይደለም ወይም የመብት ጽንሰ ሃሳብ አይደለም የተባለም ነገር አለ። ከዛ ጋርም አልስማማም እኔ አንድ ሕገ መንግስት ኢን ፕሪንሲፕል ያ ሕገ መንግስት የሚያወጣው ህዝብ እንደ ህዝብ ምን አይነት መርሆችን ምን አይነት ስርዓቶችን ማስቀመጥ አለብኝ ብሎ የሚስማማበት ነገር ግን ሁሉም አይነት የዲቴይልድ ነገሮች የማይገቡበት ዋና ዋና ፕሪንስፕሎችን የሚያንጸባርቅ የህግ ብቻ ሳይሆን አሰም ሌቭል ፖለቲካዊ የሆነ ዶክመንትም ነው። ህገ መንግስት አት ዘ ኤንድ ኦፍ ዘ ዴይ የህዝቦች የፖለቲካ ውሳኔ ነው። ህገ መንግስቱ ውስጥ በህገ መንግስታዊ መርህ ደረጃ የሚቀመጠው እነዛ መብቶች፣ ህጋዊ መብቶች ሆኖ ሊቀመጡ ይችላሉ። መገንጠል፣ ምንም አይነት ኢንሄረንት የሆነ እነዚህን መብቶች የህግ መብት እንዳይሆኑ የሚያደርጋቸው ነገር የለም። ኢንፋክት በአለም አቀፍ ህግም አምሹር ዳንኤል ያውቃል፣ ይህንን የራስን እድል በራስ የመወሰን የሚለው መብት የተረጋገጠ መብት ብቻ ሳይሆን እንደውም አለም አቀፍ ህግ ውስጥ ደረጃ ያላቸው መብቶች ሰልፍ ዲተርሚኔሽን ኢርጋ ኦምነስ ኦብሊጌሽን ይባላል። ይሄ ማለት ምን ማለት ነው? ያንን መብት የመጠበቅ ግዴታ የአንድ ሀገር ግዴታ ብቻ ሳይሆን ሁሉም የአለም አቀፍ ማህበረሰብ ያንን መብት የማስከበር ስራ ላይ መስራት አለበት፣ የማስከበር ጉዳይ ላይ ግዴታ አለበት ማለት ነው። ስለዚህ አይ ቲንክ ሁለት ነገሮች አሉ። አሁን አንደኛው የመርህ ነገር ነው። አንደኛው ፕራግማቲክ የመሆን አሁን መሬት ላይ ካለው ሁኔታ አንጻር ምን ሊሰራ ይችላል፣ ኢትዮጵያ ላይ ያለውን ሁኔታ ለመቀየር አይ ቲንክ የመርህ ጉዳይን ሳንቀበል ዝም ብለን ፕራግማቲክ የሆኑ ነገሮች ላይ ብቻ እንትን እንበል የምንልም ከሆነ እሱም ችግሩ ነው የሚሆነው። ግን አይ ቲንክ እነዚህም ባላንሶች የማግኘቱ ሁኔታ ላይ ነው መስራት የሚኖርብን ይመስለኛል እኔ። እሺ አቶ ዳንኤል የማጠቃለያ አንድ ሰላሳ ሰከንድ የሚሰጡት የማጠቃለያ ነገር የሚሆነው አወል ካነሳቸው ነገሮች መካከል በማህበራዊ መስተጋብር የተፈጠረ ነው ማንነቶች ስል የሉም ማለት አይደለም። ተፈጥረዋል። እነዚህ በማህበራዊ መስተጋብር እንደተፈጠሩ ማንነቶች ሁሉ ሌሎች ማንነቶችም የፖለቲካ ሀሳቦችም ፈልገን ከፈለገን ፕላን አድርገን ካልፈለገን በሌላ ማህበራዊ መስተጋብር ሊፈጠሩ የሚችሉ ናቸው። ተፈጥሯዊ አይደሉም ነው ሌላው ነገር የራስን እድል በራስ የመወሰን መብት የሚለውን ነገር እኔ እቀበላለሁ፣ ግን በሀገር ውስጥ እስከሆነ ድረስ ነው። ኢንተርናል ሰልፍ ዲተርሚኔሽን የሚባለው ኮንሴፕት ነው። ይሄ ሀገር ውስጥ በአንድ ፖለቲካ ማህበረሰብ ውስጥ ራስን የማስተዳደር መብት መብት ነው። ይህን መቀበል አለብን። ነገር ግን የተፈጠረውን ህብረት የተፈጠረውን የፖለቲካ ማህበረሰብ አገር አፍርሶ የሚሄድ ግን የመብት ስራ የፖለቲካ ጉዳይ ነው። ባለው የፖለቲካ ሁኔታ ይሄንን ማድረግ የሚችሉ ሀይሎች ካሉ፣ እስከ ዛሬ ድረስ በሰላም የተደረገ መገንጠል ጥያቄ የለም። የጦርነት ወይንም ደግሞ የሀገር የመፍረስ ሂደት ነው። ቼኮስሎቫኪያን አይተናል በሰላም የተለያዩ። ይሄ ግን የፖለቲካ ፖዚሽን ነው፣ በነገራችን ላይ ዳንኤል እያልክ ያለኸው ቼኮስሎቫኪያ ላይ የሆነው ወይም ደግሞ ሌሎች፣ ይሄ በፖለቲካ ሀይል ሊሆን የሚችል ነገር ነው የሚለው ነገር እና ይሄ ነገር እንደ መብት በአለም አቀፍ ህግም በህገ መንግስት ደረጃም ሊኖሩ አይችልም የሚሉት የተለያዩ ነገሮች ናቸው። ስለዚህ እኔ ፖዚሽንህ ይሄ ነገር እንደ መብት ሊኖሩ አይችልም ነው ወይንስ እንደ ግለሰብ መብት መሆን የለበትም ብዬ አላምንም ነው። በየትኛውም አይነት ኮንስቲቱሽናል ዲስፐንሴሽን ውስጥ እንደ መብት ይሄ ነገር የተቀመጠው በሶሻሊስት ኮንስቲቱሽን ውስጥ ብቻ ነው። እሱም ደግሞ የራሱ ችግሮች አሉት። በሌሎች ፌዴራላዊ ኮንስቲቱሽኖች ውስጥ እንደውም በህንድ የአሜሪካንን እነዚህን የወሰድ እንደሆነ ዩኒየን ኢዝ ኢንዲስትራክተብል የተፈጠረው ዩኒየን ዲስትራክተብል አይደለም ዩኒየኑን ፕሪዘርቭ ለማድረግ ጦርነት ማድረግም እንችላለን ወደሚል ጽንፍ ሁሉ ያመራ ነው። የህንድን ኤክስፔሪንስ ያየ ነው እንደሆነ አንዱ የህንድ ክፍል ይገንጠል ብሎ ማለት በወንጀል የሚያስጠይቅ በሴዴሽን የሚያስጠይቅ በክሪሚናል ሎ ውስጥ የተቀመጠ በሴዴሽን የሚያስጠይቅ ነገር፣ ህንድና አሜሪካ ወይንም ናይጄሪያ ያንን አይነት ህገ መንግስታዊ አቋም ወሰዱ ማለት ሌላ አገር የተለየ አቋም መውሰድ አይችልም ማለት ነው ወይ? የሚያስችል ነገር አለ ወይ? የፖለቲካዊ አቋም ሊኖረው ይችላል አንድ ሰው። በነገራችን ላይ እንደዚህ መሆን አለበት ብዬ አላምንም፣ ወይም ደግሞ ህገ መንግስት ውስጥ የመገንጠል መብት መግባት አለበት ብዬ አላምንም ማለት ይችላል አንድ ሰው። ህግ መርህ አንጻር እነዚህ ነገሮች እንደ ህገ መንግስት መብት ሊቀመጡ አይችሉም የሚል ነገር አለ ወይ? አዎ፣ ምክንያቱም ሰልፍ ዲተርሚኔሽን በቀኝ በተያዙ ህዝቦች በሚለው አለም አቀፍ የሆነ ፕሪንስፕል እና በአገር ውስጥ ደግሞ ሰልፍ ዲተርሚኔሽን የሚሉ ሁለት ጽንሰ ሀሳቦች የተለያየ ውጤት ያላቸው ናቸው። በኢትዮጵያ ፖለቲካ ውስጥ የምናየው በተለይ አንዳንድ ብሔር ማዕከል ያደረጉ ፖለቲካ ፓርቲዎች፣ ወ የፖለቲካ አስተሳሰቦች በሀገሪቱ ውስጥ የተነሱ የአስተዳደር ጥያቄዎችንም እንደ ቀኝ ግዛት ጥያቄ አድርጎ በማቅረብ ከይህንን ከተባበሩት መንግስታት የራስን ዕድል በራስ የመወሰን መብት ከዛ በማምጣት እንደ መብት ነው ብሎ የማቅረብ ሂደት አለ። ይሄ ደግሞ አገሪቱን የምናይበትን መሰረታዊ አስተያየት ወደዛ ይወስደናል እና እዛ ሂደት ውስጥ ላለመግባት ነው። በሀገር አስተዳደር ሕገ መንግስታዊ ስርዓት የውስጥ አስተዳደርን ነው በመሰረቱ የሚመለከተው ነው። በዛ አይን ያየነው እንደሆነ የትኛውም ሕገ መንግስታዊ ስርዓት የመገንጠልን እንደ መብት አድርጎ አይወስድም። እሺ፣ የመጨረሻውን ሀሳብ ለዶክተር አቦል አሎ ልስጥ እና አቶ ዩሱፍ ኡመር የማጠቃለያ ምክንያቱም ተለያይተን አይደለም ይህንን ፕሮግራም መዝጋት ያለብን፣ በሚያስተባብር መልኩ አንድ መልእክት ይሰጡንና እናጠቃልላለን። አመሰግናለሁ ትዝታ እኔ የስራዬ ማስተማር ነው ሪሰርች መስራት ነው ማስተምረውም ሰብአዊ መብት አለም አቀፍ ህግ ነው ብዙ ጊዜ ህገ መንግስት ምንድን ነው ምን አይነት መርሆችን ማየት መቻል አለበት እንዴት ነው መተርጎም ያለበት የሚለው ነገር ላይ ሪዝነብል የሆኑ ሰዎችም የማይግባቡበት ሁኔታ ለሚከራከሩበት ብዙ ነገር አለ ግን አንድ ህገ መንግስት ውስጥ መቀመጥ አለበት ተብሎ የተደነገጉ የተወሰኑ ነገሮች የሉም ህገ መንግስት የአንድን ሀገር ነባራዊ የሆነ የፖለቲካ ችግር ለመፍታት በህዝብና በመሪዎች መካከል ሲፈጸም ሶሻል ኮንትራክት ነው። ውል ነው በመሰረቱ እዛ ውል ውስጥ አንድ ነገር ላይ ያለውን ችግር ለመፍታት የሚያስችል ማንኛውም ነገር ሊቀመጥ ይችላል። ይሄ ሊቀመጥ ይችላል አይቀመጥም የሚል ነገር የለም። ኦፍኮርስ ቤዚክ የሆኑ ፕሪንስፕሎች ናቸው፣ ዝርዝር ነገር አይደለም። ዝርዝር ነገሮች ፓርላማ በሚያወጣው ህግ ይገዛሉ። ዋና ዋና ፕሪንስፕሎች ናቸው። ከዛ አንጻር ዳንኤል የሚለውን በህገ መንግስት የነገር መቀመጥ የለበትም የሚለውን እንደ ፖለቲካ አቋም መቀመጥ አልነበረበትም ከሆነ ያንን እቀበላለሁ። አይችልም የሚል ከሆነ ግን ያንን አልቀበልም። ዋናው ነገር ወደ እኔም ትንሽ ይህንን በእንትን እንዳንጨርሰው፣ አይ ቲንክ አንዳንድ ጊዜ ቴዎሬቲክሊ አንዳንድ ነገሮች ላይ ያለመግባባት ሊኖር ይችላል። ቴዎሬቲክሊ መግባባት እንኳን ቢኖር አንዳንድ ነገሮች ላይ ሚቲንግ ኦፍ ማይንድ ሲሆነ መገናኘት ላይ ኖር ይችላል። አይ ቲንክ ዋናው እኔ ልናተኩርበት ይገባል ብዬ የማስበው ነገር እንዴት አድርገን ነው ለሁሉም ሊሰራ የሚችል ኢንክሉሲቭ የሆነ አካታች የሆነ ስርዓት መፍጠር የምንችለው ኢትዮጵያ ውስጥ። ያ ኢትዮጵያ ውስጥ አብዛኛው በተለይም ከኦሮሚያ ጋር የተያዘ ፍርሃት፣ ሌላ ቋንቋ የሚናገረው ምን ይሆናል። ኦሮሚያ እኮ ቢገነጠል ራሱ ኤትኒክሊ ፒዩር የሆነ ሌላ ብሄር፣ ብሄረሰብ የማይኖርበት ሀገር ሊሆን አይደለም። ነገር ግን እዛ ጋም ሊደረስ የሚችልበት ሁኔታ ፐርሰናል፣ የኔ ሳየው አይታየኝም። የኦሮሞ ህዝብ አብዝላጫው ህዝብ ነው እዛ ሀገር ውስጥ አብላጫ ህዝብ እንደሆነ ሁሉ ደግሞ ዴሞክራሲን የሚቀንቀበል ከሆነ የኦሮሞ ህዝብ ዶሚነንት የሆነ ካልቸር ውስጥ ፖለቲካ ውስጥ ሚና ሊኖረው ይገባል። ከቁጥሩ ጋር ለኢኮኖሚ ከሚያበረክተው ድርሻ ጋር የሚሄድ የፖለቲካ የኢኮኖሚ ስልጣን መብት የሚኖረው ከሆነ ምናልባት ያ ጥያቄ ጥያቄም ላይሆን ይችላል ለኦሮሞ ህዝብ ማለት ነው። ስለዚህ ቅድሚያ መሆን ያለበት አይ ቲንክ በምን አይነት መልኩ እነዚህ ልዩነቶች አቻችለን ተከባብረን ዲሞክራሲያዊ የሆነ ስርዓት ለሁሉም የሚሰራ በነገራችን ላይ አገን ይሄ የኦሮሞና የአማራ ብቻ መሆን መቻል የለበትም። ሁሉንም እንክሉድ ማድረግ መቻል አለብን። ኢቭን የትግራይ ተወላጆችም ቢሆኑ አብዛኞቻችን ምናልባት ከዚህ ስርዓት ይጠቀማሉ ብለን ልናስብ እንችላለን። በ አይ ዶንት ቲንክ እዛም አካባቢ የተወሰኑ ልዩነቶች ሊኖሩ ይችላሉ ከተለያየ ነገር አንጻር ግን አብዛኛው ሀገር ውስጥ ያለው ጭቆናና ግፍ እዛም ሀገር በተወሰነ ደረጃ መልኩ ሊለይ ይችላል አለ ስለዚህ ሁሉንም ኢንክሉድ የሚያደርግ ብዙሀነትን የሚከተል ስርዓት እዛ ሀገር ውስጥ መመስረት መቻል፣ ለዛ ደግሞ ታሪካዊ ለሆኑ ግፎችና በደሎች እውቅና መስጠት አይ ቲንክ አንድ ወደፊት ለመራመድ ከሚያስፈልጉ ኮንዲሽኖች አንዱ ነው ብዬ አስባለሁ። አመሰግናለሁ። በጣም ነው የማመሰግነው ዶክተር አወል አሎ። አቶ ዩሱፍ ኡመር ጠቃላይ ይስጡኝ። አመሰግናለሁ። እኔ መሰረታዊ ጉዳይ ላይ ነው አተኮር የሚፈልገው። ይሄም ኦሮሞም ባህል አለው፣ በጃርሱማ ያምናል፣ በሰላም ያምናል፣ ሀርሞኒ ይፈልጋል። አማራውም እንዲሁ በሽማግሌ ፍርሀ እግዚአብሔር በግብረ ግብነት ያለው ህዝብ ነው። ሁሉ እነዚህ ህዝቦች በራሳችን ስርድ ፓርቲ ሳይኖር ሶስተኛ ሰዎች አንፈልግ፣ ራሳችን በራሳችንም መድረክ ፈጥረ በራሳችን ባህል በራሳችን ፍርሀ እግዚአብሔርነት በሁሉም አኳያ በሚታየው ቁጭ ብለን መነጋገር እንችላለን። የኤሮፕያ ሲሪን አምጥተን ኢትዮጵያ ህዝብ ላይ አፕላይ ማድረግ አንችልም። ያንማ በሰቨንቲስ ተምረናለን። በዛ አኳያ ነው ኔ የማየው። በጣም ነው የማመሰግነው አቶ ዩሱፍ ኡመር በቶሮንቶ የብሪጅ ወይንም የማህበረሰብ ድልድይ መስራችና የኮሚቴው ሊቀመንበር የህግ ባለሙያ አቶ ዳንኤል ጥናሁን እንዲሁም ዶክተር አወል አሎ ከለንደን በጣም ነው የማመሰግናችሁ። እሺ። አድማጮች ዝግጅቶቻችንን ከዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ወይም በእጅ ስልኮቻችሁ ቪኦኤ ዳት ኤች ኦ አር ኤን ዳት ኤም ኦ ቢ አይ ላይ ማዳመጥ ትችላላችሁ። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርበው መደበኛ ዝግጅት በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በ6080 ና በ15580 ኪሎ ሄርስ አጭር ሞገድና በናይል ሳት የምናስተላልፈውን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡም እንጋብዛለን። ከምሽቱ አንድ እስከ አንድ ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ ላይም ታገኙናላችሁ። ይህም ፕሮግራም የምትመራልን ብርሃን ኃይሉ ነች። የማስተናግዳችሁ ቆንጅታዬ ነኝ። የሙዚቃ ቃና ተከታዩ ዝግጅት ይሆናል። አዘጋጁ ደሳለኝ መኮንን ነው። ዛሬ ከጠፋበት ዛሬ ብቅ ብሏል። የት ከርመህ ነው ብላችሁ መጠየቅ ትችላላችሁ። እስከ ምሽቱ ዝግጅታችን ፍጻሜ ድረስ ከደሱ ጋር መልካም ቆይታ ይሆንላችሁ። እየተጫወታችሁ አብራችሁን ቆዩ። ሰላም ሰላም ሰላም ጤና ይስጥልኝ። የተከበራቸው ሙዚቃ ቃር አድማጮች የክብር ሰላምታ ይበያላችሁበት ይድረሳችሁ። ምርጥ ምርጥ ዜማዎችን ይዤላችሁ ቀርቤያለሁ ለሚቀጥሉት የተወሰኑ ደቂቃዎች አብራችሁኝ እንድትቆዩ በመጋበዝ በዛሬው ፕሮግራም በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል ከአንደኛ እስከ አስረኛ ደረጃ የያዙትን ዜማዎች ይዤላችሁ ቀርቤያለሁ። በቀጥታ ወደ ሙዚቃዎቹ ልውሰዳችሁና በዚህ ሳምንት የአስረኝነትን ደረጃ የያዘው የሰሊና ጎመዝ ዜማ ነው። ኪጎ አብሯት ተጫውቷል። We had a dream, we were sipping whiskey neat. Highest floor of the Bowery, and I was high enough. Somewhere along the lines, we stopped seeing eye to eye. You were staying out all night, and I ያደመጥነው ኢንት ኤይንት ሚ የተሰኘውን የሰሊና ጎመዝን ዜማ ነበር። ኪጎ አብሮት ተጫውቷል። ቱር የተሰኘው የሊል ኡዚ ዜማ በዚህ ሳምንት የዘጠነኝነትን ደረጃ ሲይዝ፣ ቀጥለን የምናደምጠው ሳምቲንግ ጀስት ላይክ ዚስ የተሰኘው ዘ ቼይን ስሞከርስ እና የኮልድ ፕላይ በጋራ የሚጫወቱት ዜማ በዚህ ሳምንት የስምንተኝነትን ደረጃ ይዞላቸዋል። እንሆ I've been reading books of old, the legends and the myths, Achilles and his gold, Achilles and his gifts, Spider-Man's control, and Batman with his fist. And clearly I don't see myself upon that list. But she said, Where'd you wanna go? How much you wanna risk? I'm not looking for somebody with some superhuman gifts, some superhero, some fairy tale bliss, just something I can turn to, somebody I can kiss. I want something just like this. something just like this Amidst the testaments they told, the moon and its eclipse, and Superman unrolls the suit before he lived. But I'm not the kind of person that it fits. She said, Where'd you wanna go? How much you wanna risk? I'm not looking for somebody with some superhuman gifts, some superhero, some fairy tale bliss. Just something I can turn to, somebody I can miss. I want something just. Something just like this. Your chain, smoke, and now you're cold place. Emma, but this moment is something in Latin Durajas. Yes, stay yet, Senor, yes, it's na yet Alicia, Cara. Emma, yes, about thing in Latin Durajas well home. Waiting for the time to pass you by. Hope the winds of change will change your mind. I could give a thousand reasons why. And I know you. And you've got to. Make it on your own but we don't have to grow up. We can stay forever young. Living on my sofa, drinking rum and cola underneath the rising sun. I could give a thousand reasons why. Just take it's time The clock is ticking So stay All you have to do is wait A second ያዳመጥነው በአሜሪካን የሙዚቃ የቢልቦርድ ሰንጠረዥ ላይ የሰባተኝነትን ደረጃ የያዘውን የዜድንና የአሊሲያ ካረን ዜማ ነበር። ዜማው የተለቀቀው ባለፈው የካቲት ወር በኢንተርስኮፕ የቅጅ ካምፓኒ አማካኝነት ነው። ወደ ስድስተኛው ዜማ ስናመራ ሸፕ ኦፍ የተሰኘውን የኤድ ሸረንን ዜማ እናገኛለን። እናድምጠው። And come over and start up a conversation with just me. And trust me, I'll give it a chance. Now, take my hand, stop and find the man on the jukebox. And then we start to dance. And now, singing like, girl, you know I want your love. Your love was handmade for somebody like me. Come on now, follow my lead. I may be crazy, don't mind me, say, boy, that's us not. Smell like you Every day discovering something brand new I'm in, I'm, in I'm, in I'm in love with your body I'm in love with your body I'm in love with your body I'm in love with your body Every day discovering something brand new I'm in love with the shape of you When we can we let the story begin We're going out on our first date so go all you can eat Fill up your bag and I fill up the plate mm -hmm. We talk for hours and hours About the sweet and the sour And how your family's doing okay mm -hmm. And get in a taxi Kissing the backseat tell the driver make the radio play And I'm singing like Girl you know I want your love Your love was handmade for somebody like me Come on now follow my lead I may be crazy don't mind me Say boy let's not talk too much I'll follow my lead ሸፕ ኦፍ ዩ የተሰኘውን የኤድ ሸረንን ዜማ ነበር ያደመጥ ነው። የ26 ዓመት ወጣት ኤድ ሸረን በዓለም ዙሪያ የተደነቀ እንግሊዛዊ ድምፃዊ ሲሆን እስካሁን ድረስ ሶስት የስቱዲዮ አልበሞችን በገበያ ላይ አውሎ ሶስቱም አልበሞቹ በጥሩ ሁኔታ ተቸብችበውለታል። የአምስተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር አሁንም የራፕ ዜማ ነው የምናገኘው። የዜማው ርዕስ ማስክ ኦፍ የተሰኘ ሲሆን ራፐሩ ፊውቸር ነው። የሰላሳ ሶስት ዓመቱ የአትላንታ ግዛት ተወላጅ የሆነው ፊውቸር ፊውቸር ብሎ በራሱ የመድረክ ስ መጠሪያ የሰየመውን አምስተኛ የሆነውን የስቱዲዮ አልበሙን ባለፈው የካቲት ወር በገበያ ላይ የዋለ ሲሆን በአልበሙ ውስጥ ካካተታቸው አስራ ሰባት ዜማዎች መካከል ቀጥለን የምናደምጠው ማስቆፍ የተሰኘው ዜማው በዚህ ሳምንት የአምስተኝነትን ደረጃ ይዟል። ዜማውን እያደመጣችሁት ነው። Mask on, mask on. Mask on, mask on. Perky said, Molly Perky said, Chase a chick, never chase, Don't chase no. two cups. Toast out with the game, from full stop to a whole nother domain. Out the bottom, yeah. I'm a living proof, so and compromising Overdue I'ma do Pink money I can barely move Ask about me I'm gon' bust a move. Red James 33 chains 33. Ocean now yeah. Cruising big scam, hit yeah, fun. Tie ball, that's a liability, yeah, hit the gap, yeah. boosting my drill, hit yeah. fun. Percussive, yeah. Molly Percussive, yeah. bit fun. Percussive, yeah. Molly Percussive, yeah. bit fun. Represent, yeah. Gotta represent, gang, yeah, gang. Chasing shit, yeah. Never chasing, bit fun. Yeah. Yeah. fun. Mask on, yeah. Your mask on, bit fun. Mask on, yeah. Your mask on, bit fun. Percussive, yeah. Molly Chasin, I'm chasing up no, no. photo, maven, I drive anything, yeah, yeah. Buy my rings, yeah. make them go insane. Yeah, yeah. My Red, insane My guillotine Drake from Melazine, Drake Takin beams, yeah. Go to those extremes, it's uh, let's go, it's called me, call them, Carla Mari wins, yeah. And Vegas, We was in the tennis, let's go, let's go. before the business. Dio Theodora lenses, more prescriptions. Yeah. Focus on the mission. For my friend. Intermission, right. never take a break. We can't pull up. Switch states, Switch touchdown, far place. Speech. Ain't no way, ain't no way. No, we come to play. We didn't come to play. No, rock the bank. We gon' rock the game. Again, they game, we gang, but they are not the same. We Percocet, yeah. Miley Percocet, big fun. Percocet, yeah. Miley Percocet, big fun. yeah. Gotta replicate, gang, gang. Chase a chick, chase it. Never chase it, I'm Mask on, yeah. The mask, mask on, yeah. mask mask yeah. big Chase a chick, yeah. Never chase it, I'm የአምስተኝነትን ደረጃ የያዘውን ማስክ ኦፍ የተሰኘውን የታዋቂውን ራፐር የፊቸርን ዜማ ነበር ያደመጥነው። የአራተኝነትን ደረጃ በዚህ ሳምንት የያዘው ሀምብል የተሰኘው የኬንድሪክ ላመር ዜማ ነው። ትንሽ እናድምጠው እስቲ። with my accountant lives in fact I'm down in this you say with my left stroke just went viral right stroke put little baby in the spiral soprano C, we like to keep it on the high note nah, it's levels to it you and i know tell them be humble sit down little. be humble hold up. Hold up. sit down, hold up. Hold up, little, sit down. Up, little, be humble sit down hold up, hold up, little, be humble hold up, hold up. sit down be humble sit down sit down Sit, holla, holla, down. Holla, holla, little, holla, little, Sit down, me on Sit down, who that arm thinking that he frontin' no on my man Get the arm off my stage, I'm the same man, man. Get the arm off my, ay, that ain't right holla. I ain't make a play blowing up your whole life I'm so, so sick and tired of the photoshop Show me something natural like Afro with your prop Show me something natural, I wanna feel some stretch marks Still the take you down, right now. Yes, was singing Latin Dari Jazzo. I am the one. It's a new DJ Khalid Zemanum. We the best music. Another one. DJ Khaled. Yeah, yeah you looking at the truth the money, never lie. No, I'm the one, yeah. I'm the one early morning in the gun. No, you wanna ride now. This from the one, yeah. This from the one. Yeah other imitators don't let the only real one intimidate you see you watch ሁለተኝነትን ደረጃ የያዘው ዛትስ ዋት አይ ላይክ የተሰኘው የቡርኖ ማርስ ዜማ ነው። እነሆም Drop it for me. Turn around and drop it. Drop for it. a plan. Drop, drop it for me. I'll rent some pizza house in Miami. Wake up with no jammies. Nope. Lives yeah. tail tell for dinner. Hello. Julio served that scampi Yo. You got it if you want it. Got, got it if you want it. Said you got it if you want it. Take my wallet if you want it. Now jump in the Cadillac. Girls, put some miles on it. Anything you want. Just to put a smile on it. You deserve it, baby. You deserve it. For you, that's what I like. That's what I like. Lucky for you, that's what I like, that's what I like. Six, five, Every day 24 carats. Yeah. Take a look in that mirror. Now tell me who's the For you, that's what I like. ያደመጥ ነው የታዋቂውን ድምጻዊና የዜማ ደራሲ የቡርኖ ማርስን ዛቲ ዝዋታይ ላይ የተሰኘውን ዜማ ነበር። የ31 አመቱ ቡርኖ ማርስ የሀዋይ ግዛት ተወላጅ ሲሆን ወላጆቹ ያወጡለት ስም ፒተር ጂን ሄርናንደስ ይባላል። የሁለት አመት ወጣት እያለ ነው አባቱ ቡርኖ ብለው የቅጽል ስም ያወጡለት። ምክንያት ቢሉ መልኩ በወቅቱ ታዋቂ የነበረውን የሬስሊንግ ተደባዳቢ ቡርኖ ሳማርቲኖን ስለሚመስል ነበር። የቡርኖ ማርስ ወላጆችም በሙዚቃው ሙያ የተሰማሩ ነበሩ። እናቱ ታዋቂ ደናሽና ድምፃዊ ሲሆኑ አባቱ ደግሞ የተለያዩ የሙዚቃ መሳሪያዎችን በመጫወት ይታወቃሉ። ብሩኖ ማርስ ገና የሶስት ዓመት ህፃን እያለ ነው ወደ ሙዚቃ መድረክ ብቅ ያለው። የታዋቂ ድምፃውያንን የማይክል ጃክሰንን ዘተምቴሽንንና የሌሎች ዜማዎችን በመጫወት ተደናቂነትን እያተረፈ መጣ። የሁለተኛ ደረጃ ትምህርቱን እንደጨረሰ ወደ ሎስ አንጀለስ መጥቶ ሙሉ ጊዜውን ለሙዚቃው ሰጠ። እንደ ኤውሮፓን አቆጣጠር በ2009 ከአትላንቲክ ሬከርድስ ካምፓኒ ጋር ተፈራረመ። ባለፈው ዓመት በገበያ ላይ የዋለውን ቶኒ ፎር ኬ ማጂክ የተሰኘውን አልበሙን ጨምሮ እስካሁን ሶስት የስቱዲዮ አልበሞችን በገበያ ላይ አውሏል። ቡርኖ ማርስ በእነዚህ ሶስት አልበሞች ብቻ ለበርካታ ሽልማቶች በጩነት የቀረበ ሲሆን የአምስት የግራሚ አሸናፊም ሆኗል። እንደ ኢሮፓን አቆጣጠር በ2011 የታይም መጽሔት ቡርኖ ማርስን በዓለማችን ተሰሚነትና ተደናቂ ካላቸው መቶ ሰዎች መካከል ስሙን አስቀምጦታል። በ2013 ደግሞ ታትሞ የወጣው የፎርብስ መጽሄት ስሜት ከ30 ዓመት በታች ካሉ 30 ከበርቲዎች መካከል ቡርኖ ማርስን በአንደኝነት ደረጃ አስቀምጦት ነበር እስካሁን ድረስ ቡርኖ ማርስ ከ115 ሚሊዮን በላይ ነጠላ ዜማዎችን ና ከ9 ሚሊዮን የአልበም ቅጂ በላይ በአለም ዙሪያ ቸብችቧል። ገና ብዙ ይሰራል፣ ይላሉ የሙዚቃ ጠበብቶች። የተከበራቸው የሙዚቃ ቀን አድማጮች፣ አብራችሁ ስለቆያችሁ እያመሰገንኩኝ የምሰናበታችሁ በዚህ ሳምንት በአሜሪካ የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ በያዘው ዲስፓሲቶ በተሰኘው ሉዊስ ፎንሲና ዳዲ ያንኪ በሚጫወቱት ዜማ ይሆናል። ጀስተን ቢበርም አብሯቸዋለ። በዚሁ ዜማ ነው የምሰናበታችሁ። አብራችሁ ስለቆያችሁ በድጋሚ አመሰግናለሁ። በሚቀጥለው እስከምንገናኝ በሰላም በፍቅርና በጤናንሰ The Come and move that in my direction. So thankful for that. It's such a blessing, yeah. Turn every situation into heaven, yeah. Oh, oh you are my sunrise on the darkest day got me feeling some kind of way make me want to savor every moment slowly slowly you fit me tell me love how you put it on Got the only key know how to turn it my I hear Baby take it slow so we oh, can last tú, tú eres el imán y yo soy el metal Me voy acercando y voy armando el plan Solo con pensarlo se acelera el pulso Oh yeah Ya ya me está gustando más de lo normal Todo mi sentido va pidiendo más Eso hay que tomarlo sin ningún ap Despacito Quiero respirar tu cuello despacito Deja que te diga cosas al oído Para que te ክቡራትና ክቡራን አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ ነገ በራዲዮ መጽሔት ፕሮግራም ዝግጅታችን እንገናኝ ዝግጅቱን ያቀናበረችልን ብርሃን ኃይሉ ነች ያስተናገድኳችሁ ቆንጂት ታየነኝ ለዛሬ በመላ ባልደረቦቻችን ስም እሰናበታለሁ በሰላም ደሩ